ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ5 ሜትር ባንድ ከሰኞ እስከ ዛሬ አርብ በየዕለቱ ከምሽቱ አንድ እስከ አንድ ተኩል በመካከለኛ ሞገድ 1431 የሚያሰማውን ፕሮግራም አሁን ጀምሯል። ጤና ይስጥልን አድማጮቻችን፣ እንደምን አምሽታችኋል። አርብ ሰኔ 12 2007 ዓ ም ነው ዛሬ በቅደም ተከተል የምናቀርባቸው ፕሮግራሞች እስከ ምሽቱ አንድ ተኩል ያዳርሱናል። መልካም ምሽት እመኛለሁ። አስተናጋጃቸው አዲሱ አበበ። ጽዮን ግርማ ፕሮግራሙን ታቀነባብራለች። ከሁሉ ቀዳሚው እንግዲህ የዓለም ዜና በአጭሩ ነውና ነው። ጤና ስጥልኝ እንደምን አመሻችሁ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ ዩናይትድ ስቴትስ ደቡብ ካሮላይና ክፍለ ግዛት ቻርልስተን ከተማ ውስጥ በታሪካዊ የጥቁር አሜሪካውያን ቤተ ክርስቲያን ግድያ ፈጽሞ የተያዘው ነጩ ተጠርጣሪ በዘጠኝ የግድያ ወንጀል ክሶች እንደተመሰረቱበት ታውቋል። የ21 ዓመቱ ዴለን ሩፍ ያለ ህጋዊ ፈቃድ መሳሪያ በመያዝ ወንጀልም የሚከሰስ መሆኑን የቻርልስተን ፖሊስ አስታውቋል። ዛሬ በአገሩ ሰዓት ከቀትር በኋላ ስምንት ሰዓት ላይ ፍርድ ቤት ይቀርባል ተብሏል። የፌዴራሉ ህግ አስከባሪ ክፍልም ጥቃቱን በጥላቻ ላይ የተመሰረተ ወንጀል ምርመራ እንደጀመረበት ታውቋል። የአውሮፓ ህብረት ጥገኝነት ፍለጋ የሚሄዱትን ፍልሰተኞች ፈልጎ የማዳኑን እንቅስቃሴ አጠናክሮ እንዲቀጥል አንድ የሰብአዊ መብት ድርጅት ተማጽኖ አቅርቧል። በሺዎች የተቆጠሩ ጥገኝነት ጠያቂዎች ሜዲተራኒያን ባህርን እያቋረጡ የሚገቡባት አውሮፓ ሁኔታውን ለመቋቋም አዲስ ፖሊሲ ለመቅረጽ ትግል ላይ እንደምትገኝ ይታወቃል። ሁማን ራይትስ ዋች ባወጣው አዲስ ሪፖርት የአውሮፓ ህብረት መሪዎች በሚቀጥለው ሳምንት ሲሰበሰቡ የፍልሰተኞችን ጉዳይ አንስተው በሚወያዩበት ወቅት ሰብአዊ መብትን ቅድሚያ ትኩረት እንዲሰጡ ጥሪ አቅርቧል። በቅርብ ጊዜ ኢጣሊያና ግሪክ ደሴቶች የደረሱ 150 ስደተኞችን ማነጋገሩን ሁማን ራይትስ ዋች አስታውቋል። አብዛኞቹ የነገሩን በሀገሮቻቸው ከሚደርሱባቸው የሰብአዊ መብት ረገጣ ድርጊቶች ሸሽተን የተሰደንነን ብለውናል ነው ያለው ሁማን ራይትስ ዋች። የአውሮፓ ሕብረት የገንዘብ ሚኒስትሮች የግሪክን ጉዳይ በተመለከተ የፊታችን ሰኞ ከሚጀመረው አስቸኳይ ጉባኤ አስቀድመው ዛሬ ሉክሰምበርግ ላይ ስብሰባ አካሂደዋል። በዩሮ ተጠቃሚ የአውሮፓ ሀገሮች የገንዘብ ሚኒስትሮች ከግሪክ ጋር የለውጥ እርምጃዎችን እንድትወስድና በለውጡ ገንዘብ እንዲሰጣት ለማድረግ በተያያዘ ንግግር ይህ ነው የተባለ ውጤት ሳያመጡ መቅረታቸው ይታወቃል። ከፍተኛ የአውሮፓ ህብረት የገንዘብ ባለስልጣናት ከስብሰባቸው በኋላ ማለት ዛሬ በሰጡት ቃል የግሪኩ የገንዘብ ሚኒስትር ያኒስ ቫሩፋኬስ የጠበቅናቸውን እቅዶች ይዘው አልመጡም ነው ያሉት ይሁን እንጂ የግሪኩ ጠቅላይ ሚኒስትር አሌክስ ሲፕራስ በበኩላቸው የሰኞውን አስቸኳይ ስብሰባ በጉጉት እንደሚጠብቁ ተናግረዋል ግሪክ የብድር ቀውሷ መፍትሄ አግኝቶ ዩሮ ዞን ውስጥ ቆይታ እንድታድግ መላ ይፈጠራል ቀውስና ሽብር የሚያወሩት ሁሉ ያፍራሉ ሲሉ ጠቅላይ ሚኒስትሩ መናገራቸው ተጠቅሷል። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል። ዜናውን አደመጣችሁ። በሦስት ሰዓት ሰፋ ያለ የዜና ዝርዝርና ዘገባ ይደመጣል። ተከታተሉን። አሁን ወደ ምሽቱ የመጀመሪያ ቅንብር። በምዕራብ ትግራይ የማይ ካድራ ከተማ የአረና መድረክ የድርጅት ክፍል ኃላፊ የነበሩት አቶ ታድሰ አብርሃ ማክሰኞ ማታ ማንነታቸው ባልታወቁ ሦስት ሰዎች አንገታቸው ታንቆ መገደላቸውን የተቃዋሚ ፓርቲው አስታውቋል። የቀብር ሥነ ሥርዓቱ ባለፈው ረቡዕ ተፈጽሟል። በግንቦት ወር በተካሄደው ምርጫ የአረና መድረክ የምርጫ ዘመቻን ያስተባብሩና ይመሩ የነበሩት የ48 ዓመቱ አቶ ታደሰ ከዚህ ቀደም በተለያዩ የገዢው ፓርቲ የድርጅት መሪዎችና የጸጥታ ኃላፊዎች ማስፈራራት ይደርስባቸው እንደነበር አስታውቀው ነበር። የማክሰኞ እንግዲህ አስመልክተው የትግራይ ክልል ባለስልጣናት ምላሽ እንዲሰጡ ያደረግነው ሙከራ አልተሳካም። ባልደረባችን የአረና መድረክ መሪ አቶ ገብሩ አስራትን ማምሻውን አነጋግሯል። ሄኖክ ሰማግዜር ነው ያናገረው። አቶ ታደሰ አብርሃ ራያ በምዕራብ ትግራይ የድርጅት ጉዳይ ኃላፊ ሆኖ ሲሰራ ነበር። በምርጫው ጊዜም ጥሩ ተንቀሳቅሶ ነበር። ግን በምርጫው ማግስት ብዙ ማስጠንቀቂያዎች መጥተውታል። መጀመሪያ አስበህ ቁጭ በል፣ ዝም በል የሚል ነገር ተነገረው። አልቀበልም አለ። በቅርቡ ደግሞ ይሄን ካላደረግ ሕይወትን እናጠፋለን የሚል ማስጠንቀቂያ እንደተሰጠው እዛ ላሉት የድርጅቱ ተወካይ አስታውቋል። እና የሆነውም ከትናንት በስቲያ እንግዲህ ቤቱ እያለ አንገቱ ታንቆ ሰዎች መጥተው አንቀውት ሞቶ ተገኝቷል። እንግዲህ ሞቷል። እነማን ናቸው ይህንን ጥቃት የፈጸሙት ምን ያህል ሰዎች ናቸው እስ እንዴት ነው ይህም መረጃ ያወቃችሁት? እንግዲህ የሆነው እሱ ተከራይቶ ነው ሲኖረ የነበረው። እንግዲህ ያከራየው ሰው ይህንን ያውቅ ይሆናል። ሶስት ሰዎች መጥተው ጎረረው አንቀው እንደገ እንደ አፈኑት ይናገራል። ይሄም የሆነው ከምሽቱ ሶስት ሰዓት ነው ብሎ ነግሯል። ከዛ በኋላ ህይወቱ ሊያልፍ በተቃረበበት ጊዜ ለዛ በአካባቢው የአረና ተወካይ ሆኖ ለሚያስተባብረው ቤት ወስደው እዛ ነው ያሳዩት። ግን እነዚህ በሚስጥር መጥተው ህይወቱን እንዳጠፉት ነው ያወቅ ነው የቀብር ስነ ስርዓታቸው የአቶ ታደሰ አብርሃ እንግዲህ የአርባ ስምንት አመት ጎልማሳ እንደሆኑ ነው የደረሰ መረጃ የሚጠቁመው ትናንትና ሁለት ሰኔ አስር ቀን እንደተፈጸመ ነው ይሄን ያረጋግጡልናል? አዎ፣ አዎ በትክክል ትናንትና ከሰዓት በኋላ የቀብራቸው ስነ ስርዓት ተጠናቋል። ይሄ በተናጠል የሆነ ነው? እንዴትስ እንደሆነ ታውቃላችሁ? ወይስ በአባላቶቻችሁ ላይ የሚደርሱ ሌሎች አይነት ማዋከብ እና ማሰቃየት ተግባራት አሉ? እንግዲህ እኔ ከአሁን በፊትም እንደገለጽኩት ዘንድሮ ምርጫ ነበር የሚባል ነገር የለም። ከጅምሩ ሂደቱ አጠቃላይ የወከባ የማስፈራራት የማስደንገጥ ተወዳዳሪዎችና አባላት ብቻ ሳይሆን ህዝቡንም ጭምር የማስደንገጥ ሂደት ነው የነበረው ምንም በሌለበት ምርጫው በሰላማዊ መጠናቀቅ አለበት፣ በሰላም መጠናቀቅ አለበት እየተባለ አገር እንዲሁ ትፈርስ እንደሚመስል ተደርጎ ሲቀሰቀስ የነበረው ህዝቡንና ተወዳዳሪዎችን ለማስፈራራት ነበር። ነገር ግን ከማስፈራራት አልፎ በተለይ በአባሎቻችን እና በደጋፊዎቻችን ላይ ከፍተኛ ጥቃት ደርሷል። በዐጽቤ የደረሰው የሰዎች መመታት፣ መዋከብ እስካሁን ድረስ ቁስላቸው ያልሻረ ሰዎች አሉ። እነዚህ ከሞት ተርፈዋል። ሰባት ሰዎች ተደብደዋል። ሶስቱም በተለይ ከሞት የተረፉ ናቸው። በሌሎች አካባቢዎችም እንዲሁ የተደበደቡ የሞ የቆሰሉ አሉ። በሀውዜንም ተወዳዳሪያችን አቶ ፍስሀ እንዲሁ ሰውነቱ በሙሉ ተደብድቦ ነው ያገኘ ነው ጥለወታል። ደብድበው ጥለውታል። እሱም እንደሞተ ነው የሚታየው አልሞ ህይወት አላለፈም እንጂ እስካሁን ድረስ ከምርጫው በኋላም ቢሆን በአባሎቻችን ላይ የሚደረገው ወከባ እንዳለ ነው እና ይሄ እንግዲህ ዝም ብሎ የተናጠል ጉዳይ ሳይሆን በአጠቃላይ ተቃዋሚዎችን ጸጥ ለማሰኘት ተቃዋሚዎችን ለማስፈራራት ለማስደንገጥ፣ የተደረገና ጸጥ ብላችሁ ተገዙ፣ ጸጥ ብላችሁ ኑሮ የሚል መልእክት ለማስተላለፍ ህዝቡን ጭምር ለማስደንገጥ እየተደረገ ያለ አጠቃላይ እንቅስቃሴ መስሎ ይሰማኛል። አቶ ገብሮ አስቀድመው የገለጹት እንግዲህ በትግራይ ክልል ያለውን ሁኔታ ነው። አረና የመድረክም አባል ስለሆነ እርሶም ደግሞ በመድረክ አመራር አባልነት ስላሉ በሌሎች አካባቢዎች ያለው ሁኔታስ ምን ይመስላል በኦሮሚያ በደቡብ ህዝቦች በአማራ ክልል እንዲሁም በሌሎችም ሁኔታው ተመሳሳይ ነው እንግዲህ መድረክ ካሁን በፊት በሰጠው መግለጫ ከስድስት መቶ በላይ አባሎችና ደጋፊዎቹ እስር ላይ እንደነበሩ ገልጿል ምናልባት አንዳንዶች ተፈተው ሊሆን ይችላሉ ግን እንቅስቃሴው እንደቀጠለ ነው ከስራ የሚባረሩ የሚታሰሩ የሚሰደዱ በርካታዎች ናቸው እና ነገሩ ኢህአደግ ምርጫውን እስካሁን ድረስ ያለውን መቶ በመቶ አችንፍ ያለ ባለበት ሁኔታም ቢሆን የተረጋጋ መስሎ አይሰማኝም። ተቃዋሚዎችን በማሳደድ በማዋከብ ላይ ነው ያለው። ስለዚህ ተመሳሳይ ነው። ትናንትም ዜናው ሰምተናል። እንግዲህ በደብረ ማርቆስ የሆነው ሰምተናል። የሰው ህይወት አልፏል። የሰማያዊ ፓርቲ እና መመሪያው ከአንድ ከአንድ ወንዝ ስለሚቀዳ በሁሉም አካባቢ ያለ አካሄድ ይመስለኛል። አካሄዱ መጥፎ ነው። ከምርጫ ባሻገር መታየት ያለበት የሀገሪቱን ሁኔታ ጥያቄ ውስጥ የሚያስገባ ነው። በጣም ህግ የጠፋበት ህገ መንግስት የተጣሰበት ሁኔታ ነው ያለው። ይህም ለገዢው ፓርቲም ቢሆን የሚበጀውን መስሎ አይታየኝም። በተለይ የትናንቱን ሲገልጹ የኢትዮጵያ መንግስት የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት በደብረ ማርቆስ የቀረበውን ውንጀላ ሲያስተባብል ሰምተናል። እንዲያው በጠቃላይ ምን አይነት መልእክት ነው መድረክ የሚያሳልፈው? በየትኞቹ ተቋማትስ ነው እንደዚህ አይነት ሁኔታዎች በሚፈጠሩ ጊዜ እንዲቆሙ ወይ ደግሞ ማጣራት እንዲደረግ ጥያቄ ልታቀርቡ የምትችሉባቸው አምዶች የትኞቹ ናቸው? እንግዲህ ችግሩ ይሄ ነው። በሀገራችን እንኳ አሁን ገዢው ፓርቲና መንግስት ለይቶ ማየት አስቸጋሪ የሆነበት ሁኔታ ነው ያለው በምርጫው ሂደት የሚያየ ነው። አሁንም ያለው መንግስት በተናጠል የተደራጀ አይደለም። በካድሬዎች የሚታዘዝ መንግስት ነው ያለው። ሁሉም የመንግስት ተቋማት ካድሬው ያላቸው የሚፈጽሙ የሚያካሄዱ እና አስተዳደሩ የአስተዳደር መዋቅር፣ የጸጥታ መዋቅሩና የፓርቲ መዋቅሩ ወይ የካድሬው መዋቅር አንድ የሆነበትና አንዱ ላይ አቤት ብለህ በሌላው ምንም አይነት ምላሽ የማታገኝበት ሁኔታ ነው ያለው። እስካሁን ድረስ እኮ ሰዎቻችን የተደበደቡት እንኳ በህግ ተጠያቂ የሆኑ ሰዎች የሉም ዝም ብሎ ተዳፍኖ ነው የቀረው። ለነገሩ ባሉት መዋቅሮች አቤት ከማለት አልቦዘንም። አቤት እንላለን። ግን ደግሞ በአንድ የተማከለ የፓርቲ ጥርናፈ የሚካሄድ መንግስትም ተቋም እንዴት ተፈላጊው ፍትህ ይሰጥሃል ብለህ ትገምታለህ? ይሄ ነው ችግሩ ያለው። የአረና መድረክ መሪ አቶ ገብሩ አስራት ለሰጡን ማብራሪያ አመሰግናለሁ። እኔም አመሰግናለሁ። ወደ ቀጣዩ ቅንብር እንለፍ። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ባወጣው ዓመታዊ ሪፖርት መሠረት ዓለም በአሁኑ ወቅት እጅግ በከፋ የስደተኞች ቀውስ ውስጥ የምትገኝ ሲሆን የሚሰጠው እርዳታ ደግሞ በአብዛኛው ደረጃ ያነሰ ነው። ሰብአዊ ቡድኖች ደግሞ በቀውሱ ላይ የሚዋይ ዓለም አቀፍ የመሪዎች ጉባኤ እንዲጠራ ይጠይቃሉ። ሄንሪ ሪጅዌል ተከታዩን ሰፊ ሪፖርት አድርሶን ሰሎሞን ክፍሌ ሊያቀርበው ነው። ሶርያዊው ስደተኛ ሳሜ ወንድ ልጁና ባለቤቱ ኢጣሊያ ወደብ ከተማ ካታኒያ ካደረሳቸው የአየርላንድ ባሕር ኃይል ጀርባ ወርደው ወደ ማረፊያቸው ሲሄዱ ለተመለከተ ያነክሳሉ። በጣም መድከማቸው፣ ቆዳቸው በፀሐይ ግለት መለብለቡ፣ በሰውነታቸው ውስጥ የፈሳሽ እጥረት መኖሩ ከገጽታቸው ይነበባል። ልብሶቻቸውን ከያዘ አንድ ሻንጣ በቀር ደግሞ ሌላ ምንም ንብረት የላቸውም። እነርሱና ሌሎች በመቶ ሺዎች የሚቆጠሩ ስደተኞች በዚህ ሳምንት ሕይወታቸው ሊተርፍ የቻለው ሜዲትራንያን ባሕር ላይ ይጓዙበት ከነበረ የፕላስቲክ ጀልባ አስወርዶ ኢጣሊያ ባደረሳቸው የአየርላንድ ባሕር ኃይል እርዳታ ነው። በዚህ ምድር ላይ የሚኖር ሰው ሁሉ የተወለደበትን ሀገር ይወዳል። አሁን በሶሪያ ያለው ሁኔታ ግን ማንኛውንም ፍጡር ለደህንነቱ በመስጋት ጸጥታው ወደ ተረጋጋ ሌላ ሀገር እንዲሰደድ ያስገድደዋል። ይህን የሚያደርገው ደግሞ የራሱን ሕይወት ብቻ ለማዳን ሳይሆን ለሚስቱና ለልጆቹም ሲል ነው ነበር ያለው ሶሪያዊው ስደተኛ ሳሜ። ሳሜና ቤተሰቡ በአሁኑ ወቅት ቁጥሩ የትየሌለ የደረሰው የዓለም ስደተኞች አካል ነው። የተባበሩት መንግሥታት ድርጅት እንደሚለው እንደ አውሮፓውያን ዘመን አቆጣጠር በ2014 ዓ ም መጨረሻ ከ60 ሚሊዮን በላይ ሰዎች ቤት ንብረታቸውን ጥለው እንዲሰደዱ ተገድደዋል። በዓለማችን ታሪክ ይህን ያህል ከፍተኛ ቁጥር ያለው ሕዝብ ተሰዶ ሲታይ ለመጀመሪያ ጊዜ ነው። በዚህ የአውሮፓውያኑ ዓመት 2015 ዓ ም ብቻ ማለትም ባለፉት ሰባት ወራት ባልሞላ ጊዜ ውስጥ ከመቶ ሺህ በላይ ፍልሰተኞች የሜዲትራንያን ባሕር አቋርጠው አውሮፓ ገብተዋል። በዚህ አደገኛ ጉዞ ወቅት ወደ ሁለት ሺህ የሚጠጉ ሕይወታቸው ጠፍቷል። ይህ የአውሮፓን ቀውስ የሚያሳየው ገጽታ ደግሞ ሙሉ በሙሉ የተሟላውን አይደለም ይላሉ የዩኤንኤችሲአር ባለሥልጣን አንድሬ ማሄቺች። ዛሬ በዓለማችን ላይ በግልጽ የምናየው የሜዲተራኒያን ባህር እያቋረጡ ያሉትን ፍልሰተኞች ነው። ከዓለም ስደተኞች 86 ከመቶ ያህሉን የሚያስተናግዱት ደግሞ ታዳጊ ሀገሮች መሆናቸውን አንዘንጋ። ለምሳሌ ሶሪያን ብንወስድ ባለፉት አራት ዓመታት ጊዜ ውስጥ ትልቁን የተፈናቃዮች ቁጥር ያስመዘገበች ሀገር ሆናት እናገኛለን። ዛሬ አራት ሚሊዮን የሚደርሱ የሶሪያ ስደተኞች በአጎራባች ሀገሮች ውስጥ ተጠልለዋል። የቅርብ ጊዜውን አሰቃቂ ምስል እንመልከት። በዚህ ሳምንት የሶሪያ ስደተኞች ራሱን እስላማዊ መንግሥት እያለ በሚጠራው ነውጠኛ ቡድንና በኩርድ ኃይሎች መካከል የተካሄደውን ውጊያ በመሸሽ አጥር ሰብረው ቱርክ ግዛት ውስጥ ለመግባት የሞከሩትን የሶሪያ ስደተኞች ሁኔታ ላየን በጣም እጅግ በጣም አሳዛኝ ነው። የሶሪያ ጎረቤቶች የስደተኞቹ ጎርፍ ሀገሮቻቸውን እንዳያጥለቀልቅ ለመግታት ይሞክራሉ፣ ምክንያቱም ከዓለም አቀፍ ማኅበረሰብ ያገኙት እርዳታ እጅግ አነስተኛ በመሆኑ ነው ሲሉ የአምነስቲ ኢንተርናሽናሏ አናሺያ ያስረዳሉ። በሊባኖስ ዛሬ ከአምስቱ ሰዎች አንደኛው ስደተኛ ነው። ከፍተኛውን ቁጥር የሶሪያ ስደተኞች የምታስተናግደው ቱርክ ናት። አንድ ሚሊዮን ሰባት መቶ ሺህ ይደርሳሉ። እንግዲህ በአጭር ጊዜ ውስጥ ይህን ያህል ስደተኛ ከጎረፈ እርዳታውን መጨመር በተገባው ነበር። ነገር ግን አእምሮን በሚረብሽ መልኩ እርዳታው አናሳ ነው። አምነስቲ የአፍሪካውን የስደተኞች ቀውስ የሚገልጸው የተረሳው ችግር ሲል ነው። ከሰሃራ በታች ብቻ ያለውን ብናይ ከ3 ሚሊዮን በላይ ይሆናሉ። እዚህ ላይ በጣም የሚደንቀው ነገር ደግሞ ብዙ የአፍሪካ ሀገሮች ናቸው የስደተኞች ምንጭ የሆኑት። ስለዚህ ህዝቦቻቸውን የሚጨቁኑ መንግስታት እና በሰብዓዊ መብቶች መረገጥ ሳቢያ የሚሰቃዩ ህዝቦች በተገላቢጦሽ ራሳቸው እንደገና ስደተኞችን እየተቀበሉ ያስተናግዳሉ። የአምነስቲ ኢንተርናሽናሉ ባለሥልጣን አናሺያ ሲያስረዱ ለስደተኞች ችግር የሚሰጠው ዓለም አቀፍ ምላሽ በቂ ያለመሆኑ ባለፈው ወር በገሃድ የታየው በሺዎች የተቆጠሩ ከሚያንማር የተነሱ የሮሂንግያ ብሔረሰብ አባላት ስደተኞች አንዳማን ባሕር ላይ እርዳታ ሳይደርስላቸው ለሳምንታት ከቀዘፉ በኋላ ነው ብለዋል። ምክንያቱም ማንኛውም ሀገር ሊቀበላቸው ፈቃደኛ ባለመሆኑ እንደነበርም ባለሥልጣኗ ገልጸዋል። አሁን ቆይቶ ነው ኢንዶኔዥያና ማሌዥያ ለስደተኞቹ ጊዜያዊ ጠለላ የሰጧቸው። ዓለማችን አሁን እንደሚታየው ለሰብአዊ ችግር የሚሰጠው ምላሽ ከስደተኞቹ ቁጥር ጋር ሲነጻጸር በቂ ባለመሆኑ አደገኛ ጊዜ ውስጥ እየገባ ነው ሲሉ ያስረዱት ደግሞ የተባበሩት መንግሥታት የስደተኞች ጉዳይ ከፍተኛ ኮሚሽነር አንድሬ ማሄይቺች ናቸው። ባለፉት አምስት ዓመታት በዓለማችን የተለያዩ ክፍሎች 15 ግጭቶች ተከስተዋል። ስምንቱ በአፍሪካ ብቻ የደረሱ ናቸው። ከእነዚህ ውስጥ የቀሩት ሦስት በመካከለኛው ምስራቅ ማለትም በሶሪያ ፣ ኢራቅና የመን ሲሆኑ ሌላው አንዱ በአውሮፓ ዩክሬን ነው። ለዚህ ያልተጠበቀ የህዝቦች መፈናቀል ያልተጠበቀ ግዙፍ ምላሽ ያስፈልጋል። የዩኤንኤችሲአር ባለሥልጣን አክለውም ብቸኛው የዘላቂ መፍትሄ ተስፋ ፖለቲካዊ ነው ብለዋል አብዛኞቹ እነዚህ ግጭቶች ግን ከጊዜ ወደ ጊዜ እየተፋፋሙና በዚሁ ሳቢያ ሕይወታቸውን ለማትረፍ ተገደው የሚሰደዱ ሰዎች ቁጥር እየጨመረ መምጣት እየታየ መሆኑ ሁሉንም አሳሳቢ ሆኗል ለምሽቱን የያዝነው የመጨረሻ ቅንብር ነው። ዓለም አቀፍና ብሔራዊ የስፖርት ፌዴሬሽኖች በዘርፉ ዕውቀት ባላቸው ሰዎች መመራት እንዳለባቸው የሁለት ጊዜ የኦሎምፒክስ የወርቅ ሜዳሊያ እና የ27 የዓለም ክብር ወሰኖች ባለቤት አትሌት ኃይሌ ገብረስላሴ ተናግሯል። በኢትዮጵያም የስፖርት ፌዴሬሽኖችን የሚመሩ ሰዎች የሚመረጡበት ሁኔታ ሊቀየር እንደሚገባ አሳስቧል። ለዓለም አቀፉ የአትሌቲክስ ፌዴሬሽኖች ማኅበር እየተደረገ ባለው የፕሬዝዳንታዊ ፉክክር ከቅርብ ጓደኛው ሰርጌ ቡብካ ይልቅ ብዙም ለማያውቃቸው ሰባስቲያን ድጋፉን መስጠቱንም ኃይሌ በምሳሌነት ጠቅሷል። እስክንድር ፍሬው ከኃይሌ ገብረስላሴ ጋር ቃለ ምልልስ አድርጓል። እነሆ ሁለት ታዋቂ ስፖርተኞች የዓለም አቀፉ የአትሌቲክስ ፌዴሬሽኖች ማኅበር ቀጣይ ፕሬዝዳንት ለመሆን የምርጫ ዘመቻ ላይ ይገኛሉ። አንደኛው እጩ የአሁኑ ምክትል ፕሬዝዳንት፣ ታዋቂው የምርኩዝ ዝላይ ሻምፒዮን ዩክሬናዊው ሰርጌ ቡብካ ናቸው። የቀድሞው የ1500 ሜትር የኦሎምፒክ ሻምፒዮን እንግሊዛዊው ሴባስቲያን ኮ ደግሞ የሰርጌ ቡብካ ተፎካካሪ ሆነው ቀርበዋል። የሁለት ጊዜ የኦሎምፒክ የወርቅ ሜዳሊያና የ27 የዓለም ክብር ወሰኖች ባለቤት ሀይ ገብረስላሴ ድጋፉን ለእንግሊዛዊው ሰባስቲያን ኮ እየሰጠ ይገኛል። ድምፅ መስጠት የሚገባው ድጋፍ መደረግ ያለበት ስፖርቱን በተሻለ መንገድ ለሚያራምዱ ሰዎች ነው ያለው ኃይሌ እንግሊዛዊውን እጩ የደገፈው የቅርብ ወዳጁን ሰርጌ ቡብካን በመተው ነው። ለስፖርት መሪዎች የሚሰጡ ድምጾች እንደዚህ ብቃትን መሰረት ማድረግ እንዳለባቸውም የራሱን ተሞክሮ በመግለጽ ለቪኦኤ አብራርተዋል። ሁለት ካንዲዴቶች አሉ። አንዱ ሰርጌ ቡብካ ነው። ሁለተኛው ደግሞ ሰባስቲኮ ነው። ለምሳሌ አሁን ይሄ የወዳጅነት የምናምን የምናምን ነገር አይሰራም። ማን ለዚህ ስፖርት ወደፊት ይሰራል፣ ማን ይህንን ስፖርት ያራምደዋል በሚለው እኔ ልንገርና በዚህ ዙሪያ እኔ የምርጫ ዘመቻ ሲደረግ ማለት ነው። እኔ ሳባስቲኮ ይመቸኛል። ሳባስቲኮ እችን ስፖርት አንድ ደረጃ ያደርሳል። ለምን ቢባል በስፖርት ውስጥ በሩጫው አልፏል። በአመራር ደግሞ የኦሎምፒክ የ2012 የለንደን ኦሎምፒክን እሱ ነው መርቶ ያንን ያሳለ እንትን ያለው ያደስ የሚል ኦሎምፒክ። ስለዚህ ከጓደኛዬ ከወዳጅ የሰርጌ ቡብካ እሱ ይሻላል ነው አልኩት። ቅርበት አለ ከሌላኛው ተወዳዳሪ ጋር። አዎ በነገራችን ላይ ብዙ ስፖርቶችን አሳልፍ ያለሁ ከሰርጌ ቡብካ ጋር። ሰርጌ ቡብካ በእኔ ጊዜ ወጣ። ብዙ ጊዜ እዚህ ላይ ስለሌ እኔ ማብሬ ስንሮጥ በጣም በጣም እንገናኛለን። እንደውም በተለያዩ ውድድሮች ላይ ባብረን የነበረን ግን እንትናን ያየህ እንደሆነ አንድ ሁለቴ ን እንደውም እዚህ ለታላቁ ሩጫ ጠርተኑ ነው የመጣው። አንዴ ሊያውም እኔ ይመጣል አይመጣም ብለን እና ግን ፋክትን ማስቀመጥ አለብክ። ስፖርት ነው። ፕሊዝ እኔ አሁንም ደጋግሜ ሰዎችን እያልኩ ያለሁት ስለዚ በአደባባይ ድጋፍህን ለሌላኛው ተወዳዳሪ ሰጥተሃል ማለት ነው? የተገልጿል ሬዲ ኦፍኮርስ፣ አለም ላይ ተበትኗል። ነገራችን ላይ አንዳንዱ ዌብሳይቶች ብትገባ ብዙ ስብሰባዎችን ብዙ እንትኖችን አካሂጃለሁ በዚህ በሰበስቲኮ ዙሪያ። ግን የእኔ ቦት የለኝም። ገብተዋል አይደለ? ቅስቀሳ ነገር ታደርጋለህ፣ እሱ ቢሆን ብለህ ትላለህ። እንጂ ስለዚህ የተለያዩ ታዋቂ አትሌቶች የተለያየውን ከሁለቱ ተወዳዳሪዎች አንዱን ደግፋችሁ ቅስቀሳ ስታደርጉ ቆይታችኋል ማለት ነው? አድርገናል። በነገራችን ላይ በዛ እንደውም ዘመቻ ላይ እኔ ብቻ አይደለም ሌሎችም ነበሩ፣ ሌሎችም ነበሩ ስንሰራ የነበረው ኃይሌን ለምሳሌ እንግዲህ በዓለም ላይ ያለህ ስም በጣም የገነነ ነው፣ በጣም ተሰሚነት አለህ። ለሌላስ እንግዲህ እጩ ቅስቀሳ ስታደርግ እንደቆየህ ነግረኛል። ኃይሌን ምናልባት በእንደዚህ አይነት ቦታዎች ላይ ለኃላፊነት ሀገር ሲወዳደር የምናይበት ጊዜ ይኖር ይሆን? ሀይሌስ መቼ ነው ብሎ የሚጠይቁ ሰዎች ሊኖሩ ይችላሉ። ላሚን ዲያክን ውሰዳቸው። አፍሪካዊው ላሚን ዲያክ ናቸው። እስከ ቅርብ ጊዜ ድረስ ዓለም አቀፉን የአትሌቲክስ ፌዴሬሽኖች ማህበር ሲመሩ የቆዩት ሴኔጋላዊ ማለት ነው። እሳቸውን ለመተካትን ውድድር እየተደረገ ያለውና ምናልባት ሌላ አፍሪካዊ ወደዛ ኃላፊነት ሲመጣ ሀይሌ ሊሆን ይችል ይሆን? አሁን አየክ እዚህ ጋ አንድ ጥሩ ጨዋታ ምናለ አለ መሰለህ፣ እስክንድር የእኛ ሲስተም ለየት ያለ ሲስተም ነው። ለምሳሌ ያህል እኔ ፌዴሬሽን ውስጥ ፕሬዚዳንት ለመሆን ኢትዮጵያ አትሌቲክስ ፌዴሬሽን ሲስተም ውስጥ አይፈቅድልኝም። ለምን? በጣም ጥሩ ጥያቄ ነው። ለምሳሌ ያህል እኛ ጋ የየክልል ተወካዮች እኔ ማንን ነው ክልል ወክዬ ነው? አሁን እንግዲህ አሁን በዚህ እኔ አሁን እግር ኳሱ ላይ እንደ ቢደረገ አሁን አየ። ከዛ በኋላ በየክልሉ ተወካዮች ይመጣሉ። ከዛ ውስጥ ፕሬዚዳንት፣ ጸሐፊ፣ ምክትል ብለ ትመርጣለክ ያ ፕሬዚዳንትና ምክትል ወደ ትሄዳል ወደ ዓለም አቀፍ ይሄዳል። ዓለም አቀፍ ላይ ደግሞ ቁጭ ብሎ ያው የሚደረጉ ነገሮችን ምርጫዎች ይመርጣል። ሌላ ሁለተኛ ነገር ደግሞ ለምሳሌ እኔ ወረዲ ስም የዛ አለ በእርግጠኝነት ኢትዮጵያ ለምንድን ነው እስከዛሬ ድረስ አንድም ጊዜ አይደብሌፍ ውስጥ የላትም ቦታ ይህንን ሁሉ ስፖርተኛ እየፈጠረች? ኬንያ እኳ አላት፣ ጎረቤታችን አላት። እኛ ኃላፊነት ላይ ያሉ ኬንያውያን አሉ፣ ዛሬ አሉ፣ ኬንያዎች አሉ፣ በአይደብሌፍ ውስጥም በኢንተርናሽናል ኦሎምፒክ ኮሚቴ ውስጥ። እኛ ጋር በኢንተርናሽናል ኦሎምፒክ ኮሚቴ እንትን ዳግማዊት አንድ የተመርጣለች፣ አሁንም አለች እዛ ውስጥ። በአይደብሌፍ እኮ የለንም፣ ምንም ቦታ የለንም። ለምን እንደሆነ ታውቃለህ? ሁሌ አዳዲስ ፊት ነው የሚሄደው። እነዛ ደግሞ ለእጩነትም አያቀርቧቸውም። ለምን አያቀርቧቸው መሰለህ? ከዚህ በፊት የነበረው ስራ አስኪያጅ ኮሚቴዎቻችን፣ ፕሬዚዳንቶቻችን ምናምን አንዳቸውንም ለምን ማን ነው ይላሉ። ገና መጀመሪያ ሲመጣ አትሌቲክስ ምን ህል አውቋለሁ። ኦኬ፣ እነሱ ሪስፔክት ያደርጋሉ የነበረው ፌዴሬሽኖች ሲመጡ፣ ኢትዮጵያ ብላ ፕሬዚዳንት ነው ብላ የመረጠችውን እንትን ትላለች። ለምሳሌ ለእኛ ሀገር ብዙ ስፖርተኞች ከዚህ በፊት ያለፉ ብዙ አትሌቶች አሉ። በጣም በርካታ አትሌቶች እነዛን ፊት ብና ው ሙሉዝ መጣ እንዴ ኦኬ፣ ለዚህ ፖዚሽን ማ ይሄ እኮ በዚህ ቦታ ቢጠቅም ነው ምክንያቱም ለምን አንደኛ ፌሱን በፊት ያውቁታል፣ ስፖርቱ ውስጥ ያውቁታል። እንደገና ማስታወቅ አያስፈልግም። ለምን ሰርጌ ቡብካ ፕሬዚዳንት ሆነ? ለምንድ ነው ሰበስቲ ኮ አሁን ፕሬዚዳንት የሚወዳደሩት ለምን ይመስልሃል? ያውቁታል፣ ስፖርቱን ሰርጌ ቡብካ ኮ በምርኩዝ ላይ ለዘላለም እዛ የቆየ ነው። ኢቨን ላሚን ዲያክም እኮ በፊት ተወዳዳሪ ነበሩ። ምክትል ሆኖ ብዙ ሰሩ። ከዛ በኋላ ያኛው ሲሞቱ ወንደ ዋና ሆኑ። እና እነዚህ ነገሮች ወደፊት የሚታሰብ ከሆነ እኛ የምንልካቸው ሪፕሬዘንታቲቮቻችን እዛ ላይ እንትን እንዲኖራቸው ስራ አስኪያጅ ኮሚቴ እኔ ማቀው ወደ ስድስት ምናምን ስራ አስኪያጅ ኮሚቴ አለ። በእኔ እንትን ዘመን አንዳቸውም አይደብሌፍ ውስጥ ያየኋቸው፣ አሁ ሰበሰባሉ። ልክ እንዳልከው ጊዜው ሲደርስ ቮት እየሰጡ ይወጣል። አንዳችንም ሪፕሬዘንታቲቭ የለንም። ይሄ ትንሽ እግር ያማል። ስለዚህ ኢትዮጵያ በአትሌቲክሱ ያላትን ስም ያህል የገነኑ ስም ያለ የገነነ ስም ያላቸው አትሌቶች ባለቤት የመሆኗን ያህል አመራሩ ላይ አልተወከለችም የሚገባትን ቦታ እስከ ዛሬ ሳታገኝ ቆይታለች ነው እያልከኛለሁ። እስከ ዛሬ ድረስ ምን የት፣ እስቲ ንገረኝ፣ ማን እስቲ በአይደብሌፍ ውስጥ፣ በኢንተርናሽናል አትሌት አሶሲሽን ውስጥ እስቲ ከሌ በለኝ። በፉትቦል እና በኦሎምፒክ እኮ አቶ ይድነቃቸው ብቻ ነበሩ። ከዛ በኋላ እኮ የለንም። አቶ ፍቅሩ ኪዳኔ በአማካሪነት ነው በኮሚቴነት እስቲ የቀረበ እዴ እኛ አሁን አንዳንዴ ልንገርህና እዚህ ትንንሽ ሀገሮች እንዲ ድጋፍ ሲያሰባስቡ ሳይ ገርመኛል። አመራሩ ስለመግባት አመራሩ ስለመግባት እንደ ውዛ ሀገር እኮ ባይገርምህ እንኳን ሯጭ ሯጭም እንደው ቁምጣ የቀየረም ሰው አያልፍም በዛ መድ አሰራሮቹ ቢቀየሩ የበለጠ ኢትዮጵያውያን ወደ እንደዚህ አይነት ኃላፊነቶች የሚመጡበት ሁኔታ ሊፈጠር ይችላል የሚል እምነት አለ። ለምሳሌ ከኢትዮጵያ እንነሳና፣ ለምሳሌ ምናልባት የአሰራሩ ሰዎች ወደ አመራር የሚመጡበት ሁኔታ እዚህ አትሌቲክስ ፌዴሬሽንም አካባቢ ያለው ቢስተካከል ማለት ነው። እኔ እሱ ነው እኔ ዋና ቁጥር አንድ ብዬ የሚይዘው በአመራር ዙሪያ ያሉ ለምሳሌ ስፖርቱን የሚያውቁ ሰዎች። አሁን እኔ ይሄን ስናገር የፖለቲካ ንግግር አይደለም፣ ይሄ ስፖርት ንግግር፣ ስፖርት ብቻ ነው የምንነጋገረው። እኔ እናንተ ከስፖርት ስለሆነ ኢትዮጵያን ስፖርት ስፖርት የምናሳድገው ከሆነ በፉትቦሉም በአትሌቲክሱም በሌላውም ስፖርት ስፖርቱን ጋር ያላቸው ሪሌሽን ሰዎች ከስፖርቱን ስፖርቱን የሚያውቁ መውደድ ሌላ ጉዳይ ነው። መውደድ ሁሉም ያፈቅራል። እኔም ፉትቦልን መመልከት ደስ ይለኛል። ግን ፉትቦል ውስጥ ገብተህ አትቀባጥርም። እንዲህ ቢሆን እንዲህ ቢመታው እንዲህ ቢያደርገው ከሌን ዲፌንስ አትልም። አትሌቲክስ ብትጠይቀኝ ግን ምነግርህን ነግረሃለሁ። ከ ከአትሌት ኃይሌ ጋር የተደረገው ቃለ ምልልስ አላበቃም፣ ይቀጥላል። አድማጮች፣ ከሰኞ እስከ አርብ ለ30 ደቂቃ በየቀኑ የምናሰማው ፕሮግራም የዛሬ እዚህ ላይ ተፈጽሟል። ነገ ቅዳሜ ነው፣ አንገናኝም። ሰኞ ነው፣ በዚህ አይነት ፕሮግራም እንገናኘው። እስከዛው ፕሮግራሙን ያስተናገድኩት አዲሱ አበበ። ጽዮን ግርማ ፕሮግራሙን ስታቀነባብር ነበር፣ ከርማለችም። መልካም ቅዳሜ እናውድ፣ ደናምሹ በሶስት ሰዓት ግን እንገናኛለን።

खुने ये स गए गए